በኢትዮጵያ የተለያዩ አካባቢዎች ቁጥራቸው 10 ሚሊዮን የሚደርሱ ዜጎች የድርቅ ተጠቂዎች እንደሆኑ ተደጋግሞ ተገልጿል። ለተጠቂዎቹ የኅብረተሰቡ አካላት እርዳታ ካልተደረገላቸው ለከፋ ሁኔታ በይበልጥ ተጋላጭ እንደሚሆኑ መንግሥታዊ ያልሆነው የግብረ ሰናይ ድርጅት ሴቭ ዘ ችልድረን ይፋ አድርጓል። እስከሚቀጥሉት ሁለት ወራት የእህል እርዳታው ካልተሰራጨ ተጎጂዎቹ የክረምት ወራት እስኪገባ ድረስ ቀለብ ሊኖራቸው እንደማይችል ድርጅቱ አስታውቋል። በዓለም አቀፍ ህብረተሰብ የሰብዓዊ እርዳታ በኩል በሦስት ሳምንታት ጊዜ ውስጥ የሚያስፈልጋቸውን የገንዘብ በጀት ካላም አሉ የድርቁ ተጠቂዎች ለምግብ እጥረት እንደሚጋለጡ የሴቭ ዘ ችልድረን ዳይሬክተር ቻርሊ ሜሰን ገለጹ። ሴቭ ዘ ችልድርን የኢትዮጵያ መንግስት ድርቅን ለመቋቋም እና በሚያስከትለው ችግር ተግባሩን ሲደግፍ አሁን ወራትን አስቆጥሯል። እንደተገለጸው ሁሉ አስቸኳይ የምግብ እርዳታ የሚያስፈልጋቸው ዐሥር ሚሊዮን የህብረተሰቡን ክፍሎች ነው። አሁን በእኛ በኩል ይህንን ችግር ለመቋቋም የ245 ሚሊዮን ዶላር እርዳታ አሁኑኑ በአስቸኳይ እንደሚያስፈልግ ጥሪውን እያስተጋባን ነው። ድርቁ እየተባባሰ ይምጣ እንጂ ቀደም ሲልም ቢሆን ስራው ተጀምሮ እንደነበረ ዳይሬክተሩ ያከሉበት ኤልኒኞ ባዛባው ምክንያት ባለፈው ህዳር ወር የእህል ምርት ከደጋው አካባቢዎች ይሰበሰብ የነበረው ሳይዝ ቀርቷል። እንደ ተለምዶ ሁሉ በህዳርና ታህሳስ ሰብል ይሰበሰብ የነበረው በድርቅ ቀጭጮ ማጨድና መከመር አልተቻለም። ጥቂት የተመረተውን መንግስት ከሌሎች የእርዳታ ድርጅቶች ጋር በመሆን እስከዚህ ለመታደግ ተችሏል። አሁን ባለንበት ደረጃ በቀጣዩ የእርሻ ወቅት እስከ ሰኔ እና ሐምሌ ወር ድረስ መዳረሻ እርዳታው በአስቸኳይ ያስፈልጋል። በዓለም ገበያ ላይ እህሉን ገዝቶ ወደ ሀገር በመርከብ ጭኖ በጅቡቲ ወደብ በኩል አስገብቶ እንደገና በከባድ ተሽከርካሪ አስጭኖ ወደ ኢትዮጵያ የደጋማ አካባቢው ለማድረስ የሶስት ወራት ጊዜ ይጠይቃል። ስለዚህም ከአሁኑ እርዳታው በአስቸኳይ ደርሶ የምግብ እጥረቱ እንዳይከሰት ከወዲሁ መታደግ ይኖርብናል። shortfall in funding to ensure that the food pipeline does not run out in the next 2 or 3 months. 2 months ago, the government of Ethiopia and the United Nations appealed to dollars <laughs> العالم هبرفه سبب لقاش درجي የእርዳታ ጥሪ አስተላልፈዋል። ከዚህ ውስጥ በርካታው ድርሻ ተሰብስቧል። የተለያዩ ሀገራትና ዓለም አቀፉ ድርጅቶች ያደረጉትን ሰብአዊ እርዳታ ለተጠቃ ሕብረተሰብ ተደራሽ በመሆናቸው በዚህ አጋጣሚ እናመሰግናለን። ሆኖም የግብርና ውጤት በድርቅ የተመታ በመሆኑ የዚህ ዓመትን ችግር ለመቋቋም የገንዘቡን ተጨማሪ ድጋፍ እንሻለን። Funding for food for this year. <laughs>